ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር ሰብዓዊ እርዳታ ዛሬ ይፋ አድርጋለች። ይህ አዲስ ድጋፍ አሜሪካ በዘንድሮ 2017 ዓ.ም ብቻ ለኢትዮጵያ የሰጠችውን እርዳታ 363 ሚሊዮን ዶላር እንደሚያደርሰው በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የምግብ ለሰላም መርሃ ግብር ተጠባባቂ ዲሬክተር ለቪኦኤ በተለይ በሰጡት መግለጫ አመልክተዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። አሜሪካ ዛሬ ይፋ ያደረገችው በአገሪቱ በተከሰተው ድርቅ ምክንያት ለእርዳታ ጠባቂነት ለተጋለጡ ሰባት ነጥብ ስምንት ሚሊዮን ኢትዮጵያውያን የሚውል ነው። መጠኑ ደግሞ 137 ሚሊዮን ዶላር እና በያዝኑ የፈረንጆች አመት ይፋ ካደረገችው ሁሉ የላቀ መሆኑ ይታያል። በዩኤስ አይዲ የምግብ ለሰላም ፕሮግራም ተጠባባቂ ዳይሬክተር ማት ኒሚስ ለአሜሪካ ድምፅ እንዳሉት አዲሱ እርዳታ በወሳኝ ሰዓት የመጣ ነው። በኢትዮጵያ የሆነ ካለው ሁኔታ አንጻር ይህ እርዳታ በወሳኝ ወቅት የመጣ ነው። ቁጥራቸው ሰባት ነጥብ ስምንት ሚሊዮን የሚደርሱ ሰዎች አስቸኳይ የምግብ እርዳታ ይሻሉ። በዩናይትድ ስቴትስ የተራድኦ ፕሮግራም የገንዘብ ድጋፍ አማካኝነት የሚካሄደው የቅድመ ማስጠንቀቂያ ስርዓት እንዳመለከተውም እርዳታ ወዲያውኑና ቀጣይነት ባለውም ሁኔታ ካልቀረበ ድርቁ በከፍተኛ ደረጃ ባጠቃቸው አካባቢዎች ለሚገኙ አንዳንድ ቤተሰቦች የምግብ እጥረቱ ከዚህም እጅግ ወደ ከፋ ሁኔታ ሊደርስ ይችላል። 5.6 ሚሊዮን የነበረው የኢትዮጵያ የድርቅ ተረጂዎች ቁጥር 7.8 ሚሊዮን መድረሱ ይፋ የተደረገው ባለፈው ሰኔ ነው። በዚያው ልክም የሚያስፈልገው የድጋፍ መጠን ጨምሯል። የእነዚህን ዜጎች የምግብና ምግብ ያልሆነ ፍላጎት ለማሟላት የሚጠበቀው ገንዘብም 1.13 ቢሊዮን ዶላር መሆኑን መንግስት አስታውቋል። እስከ ቅርብ ጊዜ ድረስ የተገኘውም ከግማሽ ያነሰ መሆኑን ሲገልጽ ቆይቷል። ዩናይትድ ስቴትስ ዛሬ ይፋ ያደረገችው የገንዘብ መጠን ይህንን ክፍተት ለመድፈን እንደሚያግዝ ይጠበቃል። አገራቸው በ2017 ያደረገችው ድጋፍ ብቻ 363 ሚሊዮን ዶላር መድረሱን ተጠባባቂ ዳይሬክተሩ ማትኒሚስ አስረድተዋል። የኢትዮጵያ መንግስትና ሌሎች ለጋሾችም ተጨማሪ ገንዘብ እንዲመድቡ እናበረታታለን ብለዋል። ተጠባባቂ ዳይሬክተሩ ለድርቁ ገንዘብ መመደብንና አመራር መስጠትን እንደዚሁም ግልጽ የሆነ አሰራርን ከኢትዮጵያ መንግስት ማየት ሻለን የተረጂዎቹን ፍላጎት ለማሟላት ሁላችንም በጋራ የምንሰራ በመሆኑ ለድርቁ ምላሽ የኢትዮጵያ መንግስት ድጋፍ የጠየቀው የተረጂዎቹ ቁጥር ከፍተኛ በመሆኑ ይመስለኛል። የዩናይት ስቴትስ መንግስትም ምላሽ ሰጠው ለዚሁ ነው። ነገር ግን የድርሻቸውን ማበርከት ያለባቸው ሌሎች ወገኖች እንዳሉም አምናለሁ። ኢትዮጵያ ሌሎች ለጋሾችም የሚንቀሳቀሱባት አገር ናት። ይህ አዲስ ወይም ተጨማሪ የገንዘብ ድጋፍም ይፋ በመደረጉ ሌሎች አገሮችና መንግስታት እንደሚከተሉና ተመሳሳይ ድጋፍ እንደሚያደርጉም ተስፋ እናደርጋለን። በቅርቡ በተባበሩት መንግስታት ድርጅት ድጋፍ ከተጠየቀባቸው ረሃብ ያንዣበበባቸው አገራት ዝርዝር ውስጥ ኢትዮጵያ አልተጠቀሰችም። ለየመን፣ ደቡብ ሱዳን፣ ሶማሊያና ሰሜን ምስራቅ ናይጄሪያ የተጠየቀው ድጋፍም ኢትዮጵያን አላካተተም። ይህም ሆኖ ይህ ሁኔታ ዩናይትድ ስቴትስ ለኢትዮጵያ በምታደርገው ድጋፍ ላይ አሉታዊ ተጽዕኖ እንዳላሳደረ ተጠባባቂ ዳይሬክተሩ ይናገራሉ። that the U.S. government, both from emergency and development programs, have a long history of supporting the, the government of Ethiopia and the people of Ethiopia. And I think... Yeah, you know, it's this mongoose, but who let them maletum, but ከሶስትና ከአራት ወራት በፊት እንዳልከው ስለ አራቱ አደጋ ያንዣበባቸው አገሮች ጉዳይ ሰፊ ውይይት ነበር። ያ ማለት ግን በኢትዮጵያ ያለውን አልተመለከትንም ማለት አይደለም። የትኩረት ማነስ ጉዳይም አይመስለኝም። ዛሬ ይፋ ያደረግነው ይህ ድጋፍ እና የቀጠለው የዩናይት ስቴትስ መንግስት ክትትል የዩናይት ስቴትስ መንግስት ለኢትዮጵያ ሕዝብ የሚሰጠውን ድጋፍ የሚያሳይ ይመስለኛል። በዩናይትድ ስቴትስ በኢትዮጵያ መንግስትና በሌሎችም ለጋሾች አማካኝነት በተለይ በሶማሌ ክልል የሚደረገው ጥረት ችግሩ እዚያ የረሃብ ደረጃ ላይ እንዳይደርስ ለማረጋገጥ ነው ነው ያሉ። ዩናይትድ ስቴትስ ከኢትዮጵያ በተጨማሪ በኬንያ ለተከሰተው ድርቅና ድርቅ ሸሽተው በዚያች ሀገር ለተጠለሉ ዜጎች የሚሆን የ33 ሚሊዮን ዶላር ድጋፍ ዛሬ ይፋ አድርጋለች። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ